ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው መስታወት አራጋው ነኝ ጽዮን ግርማ ከጎኔ ጋቢና ትገኛለች ሰላም እንደምናመሻችሁ የዛሬ አርብ ጥቅምት 30 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርስቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና በቤኒሻንጉል ጉሙዝ መካከል ያሉትን ችግሮች እንዲፈታ ጠየቁ ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያዩ ለምንድን ነው ብሎ ነው ጥያቄያቸውን ያቀረቡት። ከቤኒሻንጉል ጉሙዝ የተፈናቀሉና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር በአዳማ ዩኒቨርስቲ የሚገኙ ተማሪዎች ናቸው። ሙሉ ዘገባ ይኖረናል። የማህበረሰብ አገልግሎት በሎስ አንጀለስ እዚህ በምንኖርበት አካባቢ አንድ ቀብር ለማካሄድ ከ18 ብ 2 በላይ እንደ መጠነኛ የመጨረሻ ደረጃ ነው። ዘር ፖለቲካ፣ ቀለም፣ ሃይማኖትና ኢትዮጵያና ኤርትራውያን ሳይለያያቸው እድር ማቋቋማቸውን ይናገራሉ። ዘገባለን በማክሰኞ የዩናይትድ ስቴትስ የአማካኝ ዘመን ምርጫ እውነትም የሴቶች የፖለቲካ አመት አሜሪካውያን መራጮች ከምን ጊዜውም በላይ ቁጥራቸው ከፍተኛ የሆነ ሴቶችን መርጠዋል። before you tonight as your Congresswoman elect with many firsts behind my name. እንዴት ያለ ግሩም ጉዞን ያሳለፍ ነው። ዛሬ ተመራጭ የምክር ቤት ተወካያችሁ ሆኚ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን እጄ ፊታችሁ ቆም። ያለው የምርጫ ውጤቱን በተመለከተ ዝርዝር ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መተናል። ወደ መጀመሪያው ዜና እናልፋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ና የሶማሊያው ፕሬዝዳንት መሀመድ አብዱላሂ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ አመሻሹን ባህር ዳር ከተማ ገብተዋል። መሪዎቹ ባህር ዳር ከተማ ሲደርሱ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸውን መኪና እያሽከረከሩም መሪዎቹን የባህር ዳርን ከተማ አዘዋውሮ አስጎብኝተዋቸዋል። መሪዎቹ ዛሬ ማለዳ ላይ በጎንደር ከተማ ያደረጉትን ጉብኝት አጠናቀው ነው ባህር ዳር የገቡት። ጠዋት ጎንደር ከተማ በነበራቸው ቆይታ በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን ጎብኝተዋል። ከሰዓት በኋላ የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። በባህርዳር ከተማ በሚኖራቸው ቆይታም ከኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሶስትዮሽ ውይይት ያደርጋሉ። መሪዎቹ የሚያደርጉት ውይይት ለአፍሪካ ቀንድ ሰላምና የኢኮኖሚ ትብብር የሚፈጥር ሲሆን በክልሉም የህዝብ ለህዝብ ትብብር ያጠናቅራል ሲሉ አንድ የክልሉ ከፍተኛ የመንግስት ባለስልጣን ገልጸዋል። ጸሎት አይደለም የምፈልገው እንድታስቡልኝም አሊሻ ማሉ አንዲት ካሊፎርኒያ ውስጥ ከሚገኝ ቡና ቤት ውስጥ በአንድ አንጋች ልጃቸው የተገደለባቸው ናት። ሱዛን ሶማቶስ ኦርፋኖስ ልጃቸው ቴሌማከስ ባለፈው ዓመት በላስ ቬጋስ በአንድ የሙዚቃ ፌስቲቫል ላይ አንድ ነፍሰ ገዳይ በተመሳሳይ ተኩስ ከፍቶ በርካታ ሰዎችን ከፈጀበት ጥቃት ተርፎላቸው ነበር። በያዝነው ሳምንት መጀመሪያ ታዲያ በካሊፎርኒያ ግዛቷ ሁለተኛ ትልቅ ከተማ ታውዘንድ ኦካስ ከተማ ጎራ ያለበት በወርና ንደርሊን ናይን የተባለ ቡና ቤትና ምግብ ቤት እንደ እርሱ ከላስቬጋሱ ጥቃት የተረፉ ሌሎችን ጨምሮ አስራ ሁለት ሰዎች በተገደሉበት ድንገት ለህልፈት የህይወት ለህልፈት መዳረጉ ተነግሯል። በመጨረሻም የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ከስራ መሰናበታቸውን ተከትሎ አዲሱን የኮንግሬሱን የሕግ መምሪያ ምክር ቤት ጠንከር ብለው ከሚቆጣጠሩት ዲሞክራቶች ጋር በሩሲያ ጣልቃ ገብነት ምርመራ ጉዳይ ሊፈጥር የሚችለው ፍጥጫ ከሆዲው እየተቀጣጠለ ነው። የፖለቲካና የርዕዮተ ዓለም ልዩነቶች ጽንፍ በያዙበትና ግጭቶች በበዙበት ቢሆንም ሁለቱ የዩናይትድ ስቴትስ ምክር ቤቶች እርስ በርሳቸውና ከፕሬዚዳንት ትራምፕ ጋር ተባብረው ሊሰሩ የሚችሉባቸው ጥቂት የፖሊሲ እቅዶች አይጠፉም ሲሉ ተንታኞች ገለጹ። የማክሰኞውን ምርጫ ተከትሎም በመንግስት አስተዳደር ውስጥ የተፈጠረው የኃይል ሚዛን ክፍፍል ሁለቱ ፓርቲዎች በምክር ቤቶቹ ተፈጻሚ ሊያደርጓቸው የሚችሏቸውን እቅዶች የፖለቲካ ተንታኞቹ አመልክተዋል። የተከፋፈለ የመንግስት አስተዳደር በዩናይትድ ስቴትስ ፖለቲካ እንግዳ አይደለም ሲሉ ያስረዱት ዋና መቀመጫውን ዋሽንግተን ያደረገው እና ሁለቱንም ተቀናቃኝ የፖለቲካ ፓርቲዎች በእኩል የሚያስተናግደው የፖሊሲ ማዕከል የፖለቲካ ተንታኙ ጆን ፎርቴር አህዳዊ ይዘት የተላበሰ የመንግስት አስተዳደር ከነበረም በላይ የኃይል የሚዛን ክፍፍሉ በጎላበት አስተዳደር ተመርተናል ብለዋል። አድማጮች፣ ለሰዓቱ የያዝናቸው ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋው እና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።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 ወደ መጀመሪያው ዘገባችንን የምናልፈው በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና በቤንሻንጉል ጉምዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ከትላንት በስቲያ ከአሜሪካን ድምጽ የኦሮምኛ ክፍል ጋር በነበራቸው ቆይታ ችግሩን ለመፍታት በሁለቱ ወገን ውይይት እየተደረገ መሆኑን ገልጸዋል። ሙክታር ጀማል ተጨማሪ አለው። ሰሞኑን በምዕራብ ኦሮሚያ እየታየ ያለውን የዜጎች መፈናቀል እና ሞትን ተከትሎ ኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ተማሪዎች ወጥተው ችግሩን መንግስት ጣልቃ ገብቶ መፍትሄ እንዲያመጣ ጠይቀዋል። በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ፣ በጅማ ዩኒቨርሲቲና ወለጋ ዩኒቨርሲቲ ያነጋገርኳቸውም ተማሪዎች ይህንን ገልጸውልኛል። አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ያነጋገርኩት ተማሪ መንግስት ይህን ጉዳይ ጣልቃ ገብቶ መፍትሄ እንዲያመጣ ጥያቄያችንን አቅርበናል ብለውኛል። ሰላማዊ ሰልፍ ነበረ፣ አዳማ ሳይንስ እና ቴክኖሎጂ ግቢ ውስጥ ማለት ነው። ተማሪዎች በአንድ ሰዓት አካባቢ ተነስቶ ድምፃቸውን ሲያሰሙ ነበር። ምን ብለው ነው ድምፃቸውን የሚያሰሙት? በወለጋ አካባቢ ያለው ነገር ሰዎች መንግስት ጣልቃ እንዲገባልን ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያየው፣ ለምንድን ነው ብሎ ነው ጥያቄያቸውን ያቀረቡት። ሲቲውን በመፈክር መልክ ነው የቀረበው። ለዚህ ለጥያቄያችሁ የዩኒቨርሲቲው ሌላ ደግሞ ከዩኒቨርሲቲ ውጭ የሆነ የመንግስት አካል መጥቶ መልስ የሰጣችሁ አለ? ማንም ይህንን ጉዳይ ጣልቃ ገብቶ ወይ ደግሞ መልስ ለመመለስ ችግራችን ምንድን ነው ብሎ የጠየቀ አካል የለም። ልጆች ግቢ ውስጥ ነው ድምጻቸውን ሲያሰሙ ይህ ነበረው። ከትልቁ በር መውጫ ድረስ ሄደው ድምጻቸውን ሲያሰሙ ነበረ። ከዛ በኋላ ምንድን ነው የሆነው? አሁን የመማር ማስተማር ሂደቱ ምን ላይ ነው ያለው? ሰልፍ የወጡ ሰዎችስ እንዴት ሆነ ከዛ በኋላ? አይ ማንም አልተናገራቸውም የግቢን ፖሊስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው በወለጋ ዩኒቨርሲቲ ያነጋገርኩት ሌላኛው ተማሪ ደግሞ ተማሪዎቹ በግቢ ውስጥ ባቀረቡት ጥያቄ ላይ የዩኒቨርሲቲው ፕሬዚዳንት ዶክተር ኤባ ሚጀና ተገኝተው እንዳነጋገራቸው ነግረውኛል። የኦሮሚያ ፖሊስ ወደ ቄሮዎች በሚወስደው እርምጃ ማቆም አለበት፣ ነፍሳት መጥፋት የለበትም፣ ከቤኒሻንጉል ጉሙዝ የተፈናቀሉ እና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር፣ መንግስትም ለእነሱ የሚያስፈልገውን እርዳታ መስጠት አለበት በሚለው ነው። ለዚህ ጥያቄያችሁ መልስ የሰጣችሁ የዩኒቨርሲቲው ወይ ደግሞ የመንግስት ሌላ የውጭ አካል አለ? ለጊዜው የተገኙት የዩኒቨርሲቲው ዶክተር ኤባሚጃና ነበር የተገኙት። እነሱም ግቢውን የሚመለከት ጥያቄ ለመመለስ ሞክረዋል። ሌላውን ደግሞ መልስ ለሚሰጥ አካል እንደሚያቀርቡት ጥያቄዎቻችንን እንደዛ የዛሬው የተማሪዎችን ጥያቄ በተመለከተ ከመንግስት አካል ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም። ነገር ግን የጅማ ዩኒቨርሲቲን በተመለከተ የዩኒቨርሲቲው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር አሸናፊ በላይ ይህም ብለውኛል። ተማሪዎቹ ዛሬ ጠዋት ላይ፣ በእርግጥ ትናንትም፣ በቴክኖሎጂ ካምፓስ እንደዚህ ጥያቄ አንስተው ነበረ። እነዚህ የተነሱት ሀሳቦች በብዛት ዩኒቨርሲቲ የሚመልሳቸው ስላልሆኑ ተማሪዎቹ በሰላም ሀሳባቸውን ገልጸው ወደ ትምህርታቸው ተመልሰዋል። ይህን መቼም የምንደግፍ ሲሆን ያቀረቡት ጥያቄዎቻቸው በአግባቡ ተይዘው ለሚመለከተው አካል ነው ማ ዩኒቨርሲቲ ማቅረብ የሚችለው እንጂ እነዚህ ጥያቄዎች ላይ እንደ ዩኒቨርሲቲ የራሱ የሆነ መልስ መስጠት ስለማይችል ተማሪዎችን ጥያቄያቸውን ለሚመለከተው አካል ፎርዋርድ በማድረግ ይተባበራል ማለት በነቀምቴና አካባቢው በዚህ ሳምንት የተከሰተውን ችግር ተከትሎ ትላንት ከአሜሪካ ድምፅ ጋር ቆይታ ያደረጉት የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ሁሴን ፈይሶ ችግሩን ለመፍታት የኦሮሚያ ብሔራዊ ክልላዊ መንግስትና የቤንሻንጉል ብሔራዊ ክልላዊ መንግስት ሁለቱ አመራሮች በቅርብ እየተነጋገሩ መሆኑን ገልጸዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያውያንና ኤርትራውያን የማህበረሰብ አገልግሎት በሎስ አንጀለስ በዩናይትድ ስቴትስ በኢትዮጵያና ትውልድ ኢትዮጵያ ቀብር በማስፈጸም በኩል የሚያጋጥማቸውን ችግር ለመፍታት ዘና ጎሳ ሳይ ዘር ጎሳ ሳይለያቸው ሃይማኖትና ፖለቲካ ሳይለያያቸው በአንድ ላይ እድር አቋቁመው እንደሚንቀሳቀሱ በሎስ አንጀለስ የሚገኙ የአንድ እድር አስተባባሪ ቦርድ አባላት ገለጹ። ጽዮን ግርማ ዝርዝር አላት። ኢትዮጵያውያንና ኤርትራውያን ማህበረሰብ በዩናይትድ ስቴትስ ቆይታቸው ከሚገጥሟቸው ችግሮች አንዱ የቅርብ ቤተሰብ ሲሞትባቸው አስክሬኑን ለመቅበርም ሆነ ወደ ትውልድ ሀገራቸው ለመላክ የሚያስከፍላቸው ወጪ ከፍተኛ እንደሆነ ይናገራሉ። እንዲህ ያለ ተደጋጋሚ ችግር በማህበረሰባችን መድረሱ አሳዝኖን ከአራት ዓመት በፊት ድር ቢያብር ብለን በአገራችን የምናውቀውን የማህበረሰብ አገልግሎት አቋቋመን ይላሉ። በሎስ አንጀለስ እድሩ እንዲመሰረት ካደረጉት አንዱ የሆኑት ሊቀመንበሩ አቶ ፀሐይ አርጋው ስንመጣ በዚህ በአሜሪካን ምድሮት ሁሉ ነገር አለ። ነገር ግን ወገኖች በፍቅር ስላልተሰባሰብን ብዙውን ጊዜ ሰዎች ቀብር በሚካሄድ ጊዜ ወደ ልመና እንሄዳለን። በአንድ ጊዜ ያ ቤተሰብ አስከሬን ማስተናገድ አይችልም። ወደ ልመና ስንሄድ ችግሮች አሉ። የነዛ ችግሮች ወደ ትውልድ የሚያልፉ ችግሮች እየሆኑ መጡ። እነዛ ምድር ወደ ትውልድ የሚያልፉት እኛ ቆመን ስለምን የእኛ ልጆች ያንን ልመና እንዲያው ጋበዝ ናቸው። እስከ መቼ ነው የምንጋብዛቸው? የሚል አእምሯችን ውስጥ አካቶ የተወሰን ሰዎች እነዚሁ የቦርድ አባል የሆኑ ሰዎች ተሰባስበን መንገዶች ለምን አንቀይስም ብለን ነው ወደዚህ ዓለም ውስጥ የመጣ ነው። አንድ ሰው ህይወቱ ሲያልፍ ለመቅበርም ሆነ አስክሬኑን ወደ ሀገሩ ለመላክ ከፍተኛ ወጪ ያስወጣልም ይላሉ። ዚህ በዚህ በምንኖርበት አካባቢ አንድ ቀብር ለማካሄድ ከ18 እስከ 20 ሺህ ብር ከ20 ሺህ ብርን በላይ እንደ መጠነኛ የመጨረሻ ደረጃ ነው ነግረሽ ይህን ገንዘብ ደግሞ በአንድ ጊዜ መክፈል አይቻልም ያሉት አቶ ፀሐይ፣ እስከዛ ደረጃ ይሄዳል። ያንን ደረጃ አንድ ሰው አጋጣሚ ሲሞት በአስቸኳይ ከኪሳችን ወይም ከተለያየ ካስቀመጥነው ነገር ላይ አንስተን መክፈልና መቅበር አንችልም። ኑሮ ወጣ ገባ ነው፣ የዚህ ሀገር ኑሮ እንግዲህ ሁላችንም እናውቀዋለን። በቼክ ሰርተን በቼክ ተዳድረን ያለንን ህይወት ነው መንገፋው። ልጆች እናሳድጋለን፣ ቤተሰብ እንመራለን በምናካሄድበት ሰዓት ድንገተኛ ሞት ሲመጣ ያኔ ሆኖ አንስተን ካለን ገንዘብ ላይ ሀያ ሺህ ብር ወይም ሀያም ሺህ ብር አውጥተን ቀብር ማስተናገድ፣ ሰው አስከሬን መቅበር አንችልም። በዚህ ምክንያት ገንዘቡን ማውጣት ያልቻለ የሚኖረው አማራጭ ለእርዳታ አደባባይ መውጣት ነው። አስከሬን ተቀምጦ በየሱቆቻችን፣ እዚህ የንግድ ማዕከሎች አሉ፣ የሃይማኖት ተቋማት፣ ወደ እነዚህ ተቋማት ሁሉ እየተካሄደ ይለመናል። ያም ተለምኖ አይሟላም። ያም ተለምኖ ሳይሟላ ሲቀር አስከሬኑ ይቀመጣል። አማራጭ የለምና እነዛን አማራጮች ብዙ ጊዜ እነዛ ስቃዮች ስለታዩ አንደኛ ሐዘኑ ሁለት ሐዘን ነው። አንድ ሰው ሲሞት የእግዚአብሔሩን ሞት በጸጋ እንቀበለዋለን፣ ወደ እሱ ነው እና ምንሄደው። ሁለተኛው ሞት ግን ገንዘብ አቶ አስከሬን ለመቅበር ነው። አስከሬን ይዘው የሚቀመጡ ቤተሰቦች፣ ልጆች፣ ሚስቶች፣ አባቶች፣ እናቶች አሉ። ያ ገንዘብ ህዝቡ እስከሚሰባሰብና እስከሚያሟላ እስከ ወር ማስቀመጥ አማራጭ የላቸውምና ይቀመጣል። ካርቶን ይቀመጣል። የሟች ፎቶግራፊ ይቀመጣል። የሟች ለምሳሌ እኔ በሞት ባለቤቴ ቆማ ከእነ ልጆቿ ካርቶን ይዛ ፎቶግራፊን ይዛ መለመን አለባት። እነዚህ ነገሮች በእለታዊ ወቅታዊ ሰዓት ላይ መመለስ ያልቻሉ ጥያቄዎች ናቸው። በአንድ ጊዜ አንድ ሰው ሄዶ ብር ስራሸው ረቶ መግባር ስላልቻለ ወደ ልመና መጣል ያንን ልመና ለማጥፋት ለምንድነው ህብረት ማንፈጥረው ነው ይህን አመጣት ያስገዳል። ይህ ደግሞ ሊያቆም ይገባል በማለት አቶ ፀሐይ እድር እናቋቁም ብሎ ጠራን ይላሉ የቦርዱ አባል አቶ ሰለሞን አስራት። የሀገራችን እድር አይነት ሳይሆን የአከፋፈሉ የምናምኑ ነው። ደንቡ ከዚህ ሀገር ጋር እንዲገናኝ ተደርጎ የተሰራ ነው። የሀገራችን እድር አይታችሁ ከሆነ ወራዊ መዋጮ አለው። እድርተኛ ሲሞት ለቅሶ መድረስ አለ። ይሄ ግን ከሀገሩ ሁኔታ ጋር ተገናኝቶ ወራዊ ክፍያ አይኖረውም። ሰው ሲሞት ብቻ ነው የሚከፈለው ብሎ ሲነግረን መጀመሪያ ይህን ሀሳብ ሲያመጣልን ግር ብሎን ነበር። እድሮ ነው ወርሃዊ ክፍያ ከሌለው እንዴት ይሆናል ብለን ነበር። እንግዲህ በሀሳቡ ተስማማል። ቦርድ አባላት ክሬት እንዲመሰረት ሆነ። ከዛ እድሩ ተወለደ ማለት ይቻላል። ከዛ እድሩን ማሳደግ የኛ የእድር አባላቶች ጥረት ብቻ ሳይሆን በጣም ብዙ ሰዎች ተባብረውናል በወቅቱም የፖለቲካ አመለካከት የሃይማኖት የብሔርና ሌሎች ጉዳዮች ማህበረሰቡን የከፋፈለበት ጊዜ በመሆኑ የመጀመሪያው ቃል ኪዳናችን ለቀብር በአንድ ላይ እንቁም የሚል ነበር ሲሉ አቶ ሰለሞን እድሩን ሲያቋቁም የነበረውን ሁኔታ ወደ ኋላ ተመልሶ ያስረዳሉ እኛ ስለ ሞተ ሰው ነው እድሩ ትልቅ ኃላፊነት አንድ ሰው ሲሞት ያ በክብር እንዲቀበር ነው የምናደርገው። ስለዚህ የሞተ ሰው ደግሞ ዘርም የለውም ሃይማኖትም የለውም፣ ሞቷል፣ ሬሳ ነው። ስለዚህ በመሀላችን እያንዳንዱ ሰው የግል የፖለቲካ አመለካከት ሊኖረው ይችላል፣ ግን ያን የፖለቲካ አመለካከት እዚህ እድር ውስጥ በምንም ተአምር ማንጸባረቅ አይችልም። በአብዛኛው ኢትዮጵያኖችና ኤርትራዊያኖች ሲሆኑ ሌሎች ግን ከኢትዮጵያውያኖች ጋራ በጋብቻ የተሳሰሩ የእኛን ባህል የተቀበሉ አፍሪካን አሜሪካኖችን ቢሆን አሜሪካኖችን ቢሆን ላቲኖችን ቢሆን የተወሰኑ አሉበት በጋብቻ የተሳሰሩ የእኛን ባህል የተቀበሉ በዚህ ሀሳብ ተስማምተውም ሃይማኖት፣ ዘር፣ ቋንቋ፣ ቀለም፣ የፖለቲካ አመለካከትም ሆነ ማንነት ሳይለያያቸው ለቀብር በጋራ መቆም የሚያስችላቸውን እድር አቋቁመው የማህበራዊ አገልግሎት እየሰጡ እንደሆነ ተናግረዋል። በዚህ አገልግሎታቸውም የተለያዩ ሽልማቶችን መቀበላቸውን አሳይተውናል። አድማጮች የዚህን ፕሮግራም ሙሉ ክፍል እሁድ ምሽት ከሶስት ሰዓት ጀምሮ በሚቀርበው ፕሮግራማችን ላይ ይዘን እንመልሳለን። በተጨማሪም በምስል መከታተል ከፈለጋችሁ ከዌብሳይታችንና ከፌስቡክ ገጻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ወደሚቀጥለው ዘገባችን የምናልፈው በማክሰኞ የዩናይትድ ስቴትስ የአማካኝ ዘመን ምርጫ እውነትም የሴቶች የፖለቲካ አመት አሜሪካውያን መራጮች ከምንጊዜውም በላይ ቁጥራቸው ከፍተኛ የሆነ ሴቶችን መርጠዋል ከሁሉም ከዲሞክራቲክና ከሪፐብሊካን ፓርቲው ቢያንስ አንድ መቶ ሀያ ሴቶች አሸንፈዋል የቪኦኤዋ ካሮላይን ፕሬሱት ፕሬሱ ቴ ያጠናቀረችውን ዘገባ ቆንጭታ ታቀርቧለች። ፕሬዚደንት ዶናልድ ትራምፕ ቃለ መሀላቸውን ፈጽመው አስተዳደሩን በተረከቡበት እለት በማግስቱ እንደ ኢሮፓውያን አቆጣጠር ባለፈው ጥር 21 ቀን ማለት ነው 2017 በተካሄደው አገር አቀፍ የተቃውሞ ሰልፍ ሴቶች ቁጣቸውን መግለጻቸው የሚታወስ ነው። ሜሪሊን ስታር አንዷ የዚህ ሰልፍ ተሳታፊ ነበሩ። ዋ፣ እነዚህ ደግሞ ብላችሁ እንዳትንቁን፣ ለትግል ተነስተናል። ዛሬ ታዲያ ያውላችኋ፣ ያኔ እንደ ዛቱት ሴቶቹ ቀጥ ብለው ኮንግረሱ መምሪያ ምክር ቤት ተዥጎደጎዱ። ያሉ አይጠፉም። አዲሱ የተወካዮች ምክር ቤት በመጪው ጥር ወር ሲከፈት ቢያንስ 96 ሴት አባላት ይኖሩታል። 25ቱ ለመጀመሪያ ጊዜ የተወዳደሩ ናቸው። ለየት ባሉ ማስታወቂያዎች ከመራጮቻቸው ጋር የተዋወቁት የፍሎሪዳዋ ማካርሴል ፓውልና የካንሳሷ ሻሪስ ዴቪድስ በግልጽ የወጡ ተመሳሳይ ጾታ አፍቃሪ ሲሆኑ ሻሪስ እንደ ኒው ሜክሲኮዋ ተመራጭ ዴቢ ሃላንድ ዩናይትድ ስቴትስ ኮንግረስ አባል ለመሆን የበቁ የመጀመሪያ የነባር አሜሪካውያን የአሜሪካ ህንድ ተወላጅ ሴት ናቸው። ዴቢ ሃላንድ ኮንግረስ ውስጥ ይህን እንዴት አከናወንሽው? በዚህ ጉዳይ ምን ትመክርኛለሽ? ብዬ የምጠይቃት አርያ የምትሆነኝ የአሜሪካ አንዶች ተወላጅ ሴት አልነበረችኝም። ይህ የሴቶች ዓመት ነው። ከፍሎሪዳ የተመረጡት የቀድሞዋ የካቢኔ አባል ዳና ሸለላን ድምጽ ነው የሰማ ነው። የሰባ ሰባት ዓመቷ ዳና አዲስ ገቢ የዕድሜ ባለጸጋ አባል በመሆን በምክር ቤቱ ታሪክ የሚወዳደራቸው የለም። በምክር ቤቱ ታሪክ ከምንጊዜውም በዕድሜ እጅግ ወጣት ተመራጮችም አሉ። የ29 ዓመት ዕድሜዎቹ የአይዋዋ ተመራጭ አቢ ፌንክናውር እና የኒውዮርኳ አሌክሳንድሪያ አካሲዮ ኮርቴዝ በቃ ይሄ እኮ በትክክሉ አንድ የምርጫ ዘመቻ ወይም አንድ የምርጫ ቀን ሳይሆን ንቅናቄ ነው። በእርግጥም ያ ንቅናቄ የመጀመሪያዎቹን ሙስሊም ሴቶች ኮንግረስ አስገብቷል። የሚኒሶታ ሚኒያፖሊሷ ትውልደ ሶማሊያዊ ኤላን ኦማር እና ከዲትሮይት ሚሽጋን የተመረጡት ፍልስጤማዊቱ አሜሪካዊት Rashida Talib. What an amazing journey this has been. I stand here before you tonight as እንዴት ያለ ግሩም ያሳለፍ ነው ዛሬ ተመራጭ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን እዤ ፊታችሁ ቆም ያለሁ ተመራጭ የኮንግሬስ አባል ራሽዳ ታሊብ ነኝ። የካሊፎርኒያዋ ሪፐብሊካን ፓርቲ አባል ያን ኪምም የመጀመሪያዋ ኮሪያዊት አሜሪካዊት የተወካዮች ምክር ቤት አባል ሲሆኑ የቴኔሲዋ ሪፐብሊካን ማርሻ ብላክበርን ደግሞ የመወሰኛ ምክር ቤት አባል ሆነው ተመርጠዋል። ከአሁን በፊት እንዲህ እንዳሁኑ ሴቶች በብዛት ምክር ቤት የገቡበትና የሴቶች አመት የተባለው እንደ ኤሮፓውያን አቆጣጠር 1992 ነበር። ያኔ ግን ለመምሪያው 24 ለሴኔቱ ስድስት ሴቶች ብቻ ነበሩ የተመረጡት። ተንታኞች ይሄ ያሁኑ የሴት ተመራጮች መበራከት ይቀጥላል ብለው ነው የሚጠብቁት። የአሜሪካን ዩኒቨርሲቲዋ ሞሊ ኦሮርክ ናው ወመን ሃቭ ካትን ቴስት አሁን ሴቶች ጣሙን አውቀውታልና አላማቸውን ሰፋ አድርገው ቅድሚያ ትኩረት በሚያስፈልጋቸው የፖሊሲ ጉዳዮችና እነሱን በሚመለከቱ ጉዳዮች ላይ ማተኮር ይኖርባቸዋል። በቅርቡ ነበር ኢንተር ፓርላመንተሪ ዩኒየን የተባለው ድርጅት በአገር አቀፍ ደረጃ በሚያገለግሉ ሴት የምክር ቤት አባላት ብዛት አሜሪካ አንድ መቶ አራተኛ እንደሆነች ያስታወቀው። ዛሬ ለውጡ እውን ሆኗል። ደስ ይበለን። ዩናይትድ ስቴትስ በአይፒዩ ሰንጠረዥ ያላት አንድ መቶኛ ደረጃም መሻሻሉ አይቀርም። So I'll go የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን በድጋሚ የምናሰማችሁ ዘገባ ይሆናል። በዓለማችን በአዳዲስ ቴክኖሎጂ ዘርፍ በርካታ የስራ እድሎች እየተፈጠሩ ይገኛሉ። አንዲት ካሜሮናዊት መምህርት የሳይንስ ባለሙያ መሰረታዊ ስልጠናዎች ከተሟሉ ሴቶች በአዳዲስ ቴክኖሎጂ ፈጠራ ዘርፍ ስኬታማ የማይሆኑበት ምንም ምክንያት የለም ትላለች። ይህቺ ባለሙያ በርካታ የካሜሮን አዳጊ ሴት ልጆች በዘርፉ የበለጠ እንዲሳተፉ ጥረት በማድረግ ላይ ትገኛለች። አራሻ አርሳባ ዲ የዘገበውን መስታወት አድረጋው ይዘዋለች። እነዚህን ሮቦቶች በመቆጣጠር ላይ የሚገኙት አዳጊ ወጣቶች ለአዳዲስ የቴክኖሎጂ ፈጠራ የሀገሪቱ የወደፊት ተስፋዎች ናቸው። በዓለማችን መደበኛ የትምህርት ዕድል ከማያገኙት ዘጠና አምስት በመቶዎቹ ሴት ልጆች ናቸው። እነዚህ ወጣቶች ይህንን ይለውጣሉ የሚል ተስፋ ተጥሎባቸዋል። ዛቬራ ዩጎፎ የቴክኖሎጂ ፈጠራ ተማሪ ናት። Other people inspired me with their stories, with what they do, with what they did. የሌሎች ተማሪዎችን ስኬት ስመለከት የበለጠ ለስራ እንድነሳሳ ያደርገኛል እኔን ጨምሮ በእኔ እድሜ የሚገኙ ሴት ልጆች በቴክኖሎጂ ፈጠራ ድርሻ እንዲኖራቸው አበረታታለሁ ካሜሮን በሚገኘው ኔክስ ገን በተባለ የትምህርት ማዕከል ሀያ የሚሆኑ አዳጊ ተማሪዎች ኮድ እንዴት እንደሚጽፉ ሮቦት እንዴት መፍጠር እና መገንባት እንደሚችሉ በመማር ላይ ናቸው ይህ ችሎታቸው ምናልባትም በአሁኑ ጊዜ የሚታየውን በቴክኖሎጂው ዘርፍ የሴቶች ተሳትፎ ማነስን በማሻሻል በፈጠራ ስራ የጾታን እኩልነት በተግባር ያሳያሉ ተብሎ ይጠበቃል። ዣኔት ፋክፋንግ የኔክስገን የዲጂታል ቴክኖሎጂ ማሰልጠኛ ማዕከል መስራች ናት። እያንዳንዷ ታዳጊ ሴት በጣም የተለየና ከፍተኛ ችሎታ ይኖራታል። ወጣቶቹ ለወደፊት መሆን የሚፈልጉትን እንዲ ያገኙ ና መድረስ የሚፈልጉበት ቦታ እንዲደርሱ መርዳት። እርግጥ ነው ሁሉም ነገር ከራስ ፍላጎትና ህልም ነው የሚመነጨው። ስለዚህ የአንድን ሰው የስራ ህልም እውን እንዲሆን መርዳትና በችሎታው ከፍታ መጠን ላይ እንዲደርስ እንረዳለን ማለት ነው። በቅርቡ የተባበሩት መንግስታት ባወጣው መረጃ መሰረት ስልሳ በመቶ የሚሆኑት የካሜሮን ሴቶች ማንበብና መጻፍ አይችሉም። የኔክስገን ማዕከል ሴት አዳጊ ህጻናት ላይ በማተኮር ከችግርና ከረሃብ መታደግን ነው ቅድሚያ የሰጠው። ዣኔት ፋክስበንግ የኔክስገን መስራች፣ እድል በማጣት ምክንያት ሰዎች ችሎታቸው ተቀብሮ እንዲቀር አንፈልግም። ስለዚህ መሰረታዊ ችግሮችን ለማሟላት እንጥራለን። ይህ ማዕከል በህመምተኛና በህክምና ሰጪ መካከል መግባባትን የሚፈጥር ሮቦት ለመገንባት ለሚፈልጉ በገጠራማ አካባቢዎች ለሚኖሩ እንደ ሌይን ላሉ አዳጊ ሴቶች ጥርጊያ መንገድ እየከፈተ ነው። ህመምተኞቹ በራሳቸው ቋንቋ ሲናገሩ፣ ሮቦት ደግሞ ለዶክተሩ እየተረጎመ ይነግርላቸዋል። እናም ህመማቸው ታውቆ መድኃኒት ይፈለግላቸዋል ማለት ነው። በዓለማችን የሚገኙ ሁሉም አዳጊ ሴቶች የሁለተኛ ደረጃ ትምህርት እድል ቢመቻችላቸው የህፃናትን ሞት ቁጥር ከግማሽ በታች በመቀነስ ሶስት ሚሊየን ህይወት መታደግ እንደሚቻል የተባበሩት መንግስታት ያደረገው የቅርብ ጥናት ያመላክታል። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቪ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘም። በቴክኒክ ፕሮግራማችንን ይመራ የነበረው ንጉሱ ታምሬ፣ የምሽቱ ስርጭት መሀንዲስ ኮኔልየስ ቲኖር ስናስተናግዳቸው ያመሸ ነው። ደግሞ እኔ መስታወት አረጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።